ትንቢተ ሆሴዕ ምዕራፍ አራት እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና የእግዚአብሔርን ቃል ስሙ ርግማንና ሐሰት ግዳይና ስርቆት ምንዝርናም ወጥተዋል ደምም ወደ ደም ደርሰዋል! ስለዚህ ምድሪቱ ታለቅሳለች በእርሷም የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ፣ የባሕሩም ዓሦች ያልቃሉ። ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዘለፍ። በቀንም ትሰናከላለህ፣ ነቢዩም ከአንተ ጋር በሌሊት ይሰናከላል፣ እናትህንም አጠፋታለሁ። ሕዝቤ እውቀትን ከማጣቱ የተነሣ ጠፍቶአል። አንተም እውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠልሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እንደ ብዛታቸውም መጠን ኀጢአት ሠሩብኝ፤ እኔም ክብራቸውን ወደ ነውር እለውጣለሁ። የሕዝቤም ኀጢአት መብል ሆኖላቸዋል፣ ልባቸውንም ወደ በደላቸው አድርገዋል። እንደ ሕዝቡም እንዲሁ ካህኑ ይሆናል፤ በመንገዳቸውም እበቀላቸዋለሁ፣ ሥራቸውንም እመልስባቸዋለሁ እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም ሲያመነዝሩም አይበዙም። ግልሙትናና የወይን ጠጅ ስካርም አእምሮን ያጠፋል። የግልሙትና መንፈስ ሕዝቤን አስቶአቸዋልና እነርሱም ከአምላካቸው ርቀው አመንዝረዋልና በትራቸውን ይጠይቃሉ ዘንጋቸውንም ይመልስላቸዋል። በተራሮችም ራስ ላይ ይሠዋሉ። ጥላውም መልካም ነውና ከኮምበልና ከልብን ከአሆማም ዛፍ በታች በኮረብቶች ላይ ያጥናሉ። ስለዚህ ሴቶች ልጆቻችሁ ይገለሙታሉ፣ ሙሽሮቻችሁም ያመነዝራሉ። ወንዶችም ደግሞ ከጋለሞቶች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና ሴቶች ልጆቻችሁ በገለሞቱ ጊዜ፣ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣቸውም። የማያስተውልም ሕዝብ ይገለበጣል። እስራኤል ሆይ አንተ ብታመነዝር ይሁዳ አይበድል እናንተም ወደ ጌልጌል አትግቡ፣ ወደ ቤት አዌንም አትውጡ፣ ወይም ሕያው እግዚአብሔርን ብላችሁ አትማሉ። እስራኤል እንደ እልከኛ ጊደር እንቢ ብሎአል። እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? ኤፍሬም ከጣዖት ጋር ተጋጠመ፣ ተወው። ስካርን ፈጽመዋል፣ ግልሙትናንም አብዝተዋል። አለቆቿም ነውርን እጅግ ወደዱ። ነፋስ በክንፏ አስሮአታል። ከመሥዋዕታቻቸውም E